የዲደብሊው ዜና ጤና ይስጥልኝ። በመጀመሪያም አርዕስተ ዜናው ንሆ ጄኔራል ብርሃኑ ጁላ ምንም አይነት የኢትዮጵያ አውሮፕላን ድንበር አልፎ ወደ ሱዳን አለመግባቱን ለአሜሪካ ድምፅ ሬዲዮ የአማርኛው ክፍል ተናገሩ። የዩጋንዳው ፕሬዚደንት ዮሪ ሙሴቪኒ ለስድስተኛ ጊዜ የተወዳደሩበትን ፕሬዚደንታዊ ምርጫ 58.6 በመቶ የመራጭ ድምፅ በማግኘት ማሸነፋቸውን የምርጫ ኮሚሽኑ ዛሬ አስታወቀም። ሰሜን ምስራቅ ናይጄሪያ ውስጥ አንድ ወታደራዊ ካምፕ በጽንፈኛ ሙስሊሞች በቁጥጥር ስር መዋሉ ተገለጸ። ሳውዲ አረቢያ ኳታር ውስጥ የሚገኘው ኤምባሲዋን በሚቀጥሉት ቀናት ውስጥ መልሳ እንደምትከፍት አስታወቀች። ቢያንስ 4500 የሚሆኑ የሆንዱራስ ስደተኞች የጓንቴማላ ድንበር በጉልበት ጥሰው ገቡ። ዜናው በዝርዝር ኢትዮጵያ የሰሞኑን የሱዳንን ውንጀላ አጣጣለች። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ አርብ ዕለት ለአሜሪካ ድምፅ ሬዲዮ የአማርኛው ክፍል እዚያ አካባቢ እንኳን አይሮፕላን ወፍ አልበረረም ሲሉ ምንም አይነት የኢትዮጵያ አይሮፕላን ድንበር አልፎ ሱዳን አለመግባቱን አስረድተዋል። ወደ ጦርነት የምንገባም ከሆነ በግልጽ ነው እንጂ በድብቅ አይደለም ያሉት ጄኔራል ብርሃኑ ይህ ወንጀላ በሌላ በሶስተኛ አካል ሆን ተብሎ የሚካሄድ እንደሆነ ተናግረዋል። የወሰን ጉዳዩም በዲፕሎማሲያዊ መንገድ እንዲፈታ እየተሰራ እንደሆነ ጀነራል ብርሃኑ ጁላ ገልጸዋል። ሱዳን ሮብለት የኢትዮጵያ የጦር ጄት የአየር ክልልን ጥሶ ገባ በማለት ኢትዮጵያን ወንጀላ ነበር። የዩጋንዳው ፕሬዚዳንት ዮወሪ ሙሴቪኒ ለስድስተኛ ጊዜ የተወዳደሩበትን ፕሬዝደንታዊ ምርጫ እንደተጠበቀው አሸነፉ። የሀገሪቱ የምርጫ ኮሚሽን ዛሬ ይፋ እንዳደረገው ሙሴቪኒ ምርጫውን ያሸነፉት 58.6 በመቶ የመራጭ ድምፅ በማግኘት ነው። ዋና ተፎካካሪያቸው የሆነው የሙዚቃ አቀንቃኝ ቦቢ ዋይን ደግሞ 34.6 በመቶ ድምፅ ማግኘቱ ተገልጿል። ከሮይተርስ ዜና ወኪል ጋር በስልክ ቃለ መጠይቅ ያደረገው ቦቢ ዋይን ምርጫው መጭበርበሩንና ሕዝቡ ውጤቱን እንዳይቀበል ጥሪ አድርጓል። ከዚህም ሌላ መዲና ካምፓላ የሚገኘው መኖሪያ ቤቱ በወታደር መከበቡንና ከቤቱ መውጣት እንዳልቻለ ገልጿል። ድምፃዊው ፖለቲከኛ አርብ እለት ምርጫው መጭበርበሩን የሚያሳዩ የቪዲዮ ማስረጃዎች እንዳሉት ገልጾ ነበር። በሀገሪቱ ሐሙስ እለት በተካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ ከዚህ ቀደም ታይቶ የማይታወቅ አመፅ የተቀላቀለበት የምርጫ ቀስቀሳ ተካሂዷል። እንደ የፈረንሳይ ዜና ምንጭ ኤፍቢ ዘገባ ቢያንስ 54 ሰዎች ሲገደሉ በርካታ የመንግስት ተቃዋሚዎችና ስለ ተቃዋሚዎቹ በዘገቡ ጋዜጠኞች ላይ ማስፈራራት ወይም እስራት ደርሶባቸዋል። ሰሜን ምስራቅ ናይጄሪያ ውስጥ አንድ ወታደራዊ ካምፕ በጽንፈኛ ሙስሊሞች በቁጥጥር ስር መዋሉ ተገለጸ። ጽንፈኞቹ በቦርኖ ግዛት የሚገኘውን ወታደራዊ ካምፕ በቁጥጥራቸው ስር ያዋሉት አርብ ለቅዳሜ አጥቢያ ከወታደሮች ጋር ባካሄዱት የተኩስ ውጊያ ነው። ጽንፈኞቹ ራሱን እስላማዊ መንግሥት የምዕራብ አፍሪቃ አውራጃ ብሎ የሚጠራው ቡድን አባላት እንደሆኑ የፈረንሳዩ ዜና ምንጭ ኤኤፍፒ ሁለት ዋቢዎቹን ጠቅሶ ዘግቧል። እስካሁን ምን ያህል ሰዎች እንደሞቱ ወይም በአማጺዎቹ የተፈጸመው የጥፋት ደረጃ በግልጽ ባይታወቅም የጦር ሰራዊቱ ለኪሳራ መዳረጉንና ከፍተኛ ዝርፊያ እንደደረሰበት ተዘግቧል። ቡድኑ እንደ ጎርጎሪሳ አቆጣጠር በ2016 ዓ ም ናይጄሪያ ውስጥ ከሚንቀሳቀሰው ሌላኛው አማጺ ቡድን ቦኮ ሀራም ከተገነጠለ በኋላ ናይጄሪያ፣ ኒጀር፣ ካሜሮንና ቻድን በሚያዋስነውና የቻድ ሀይቅ ላይ በሚገኘው ደሴት ላይ መሰረቱን እንዳደረገ ይነገራል። አድማጮች፣ የምትከታተሉት ከዶችቬለ ዲደብልዩ የሚተላለፈውን የዓለም ዜና ነው። በዓለም ላይ በኮሮና ተዋሲ የሞተው ሰው ቁጥር ሁለት ሚሊዮን ማለፉን ተከትሎ የዓለም የጤና ድርጅት ዓለም አቀፉ ማህበረሰብ በተዋሲው ላይ የሚያደርገውን ጥናት እንዲያጠናክርና የክትባት ዘመቻውንም እንዲያፋጥን ጠየቀ። ከዚህም ሌላ በዓለም ዙሪያ የሚገኙ ሳይንቲስቶች ይበልጥ ተቀራርበው መስራት እንደሚገባቸው የድርጅቱ የአደጋ ጊዜ ኮሚቴ ባካሄደው አስቸኳይ ጉባኤ አሳስቧል። ይህ በእንዲህ እንዳለ 1.3 ቢሊዮን ነዋሪ ያላት ህንድ ዛሬ ትልቅ የኮሮና ተዋሲ ክትባት ዘመቻ ጀምራለች። ሀገሪቱም በግማሽ ዓመታት ውስጥ 300 ሚሊዮን ያህል ህዝብ ለመከተብ እቅድ ይዛለች። ቅድሚያ የሚያገኙት በጤናው መስክ የተሰማሩ 30 ሚሊዮን የሚሆኑ ባለሙያዎች ናቸው። በታላቋ ብሪታንያና ደቡብ አፍሪካ አዲስ የኮሮና ዝርያ ከተረጋገጠ በኋላ በዓለም ላይ በኮሮና ተዋሲ የሚያዘው ሰው ቁጥር በከፍተኛ ሁኔታ እየጨመረ ነው። ሳውዲ አረቢያ ኳታር ውስጥ የሚገኘው ኤምባሲዋን መልሳ እንደምትከፍት አስታወቀች። የሀገሪቱ የውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ኤምባሲው በሚቀጥሉት ቀናት ውስጥ ይከፈታል። ኤምባሲው ተዘግቶ የነበረው ሳውዲ አረቢያን ጨምሮ የተባበሩት አረብ ኤሜሬቶች ባሕሬንና ግብፅ ሀገሪቱ ሽብርተኝነትን ትደግፋለች በሚል እንደ ጎርጎሮስ አቆጣጠር በ2017 ዓ ም ማዕቀብ ከጣሉባት በኋላ ነው። የንግድና የጉዞ ማዕቀብ የጣሉባትን ሀገራት ወቀሳ ኳታር በተደጋጋሚ በማስተባበል ማዕቀቡ ይልቁንስ የሀገሯን ሉዓላዊነት ለማዳከም ያለመ መሆኑን መግለጿ ይታወሳል። ግብፅ ባለፈው ማክሰኞ በሁለቱ ሀገራት መካከል ተቋርጠው የነበሩት በረራዎች ከሚመጣው ሰኞ አንስቶ መልሰው እንደሚጀምሩ አስታውቃ ነበር። ፈረንሳይ ውስጥ ከጽንፈኛ እስልምና ጋር በተያያዘ የተጠረጠሩ ዘጠኝ መስጊዶችና ሌሎች የጸሎት ቦታዎች መዘጋታቸውን የሀገር ውስጥ ሚኒስትሩ አስታወቁ። ሚኒስትር ጌራልድ ዳማኒን በትዊተር ይፋ ባደረጉት መልእክት በእሳቸው ትእዛዝ ክትትል ይደረግባቸው ከነበሩ 18 የእስልምና እምነት ቦታዎች ዘጠኙ እንዲዘጉ ተደርጓል። ለዚህም በምክንያትነት የተጠቀሰው የአስተዳደር የአስተዳደርና የደህንነት ደንቦች መጣስ እንደነበር የፈረንሳይ ዜና ምንጭ ኤኤፍፒ ዘግቧል። ከተዘጉት መስጊዶች አብዛኞቹ የሚገኙት በፓሪስ ነው። ፈረንሳይ ውስጥ በተደጋጋሚ ጽንፈኛ ሙስሊሞች ጥቃት ከሰነዘሩ በኋላ የፈረንሳይ ፕሬዚዳንት ኢማኑዌል ማክሮ መንግስት በጎርጎሮሲያኑ ታህሳስ ወር መጀመሪያ ላይ አዲስ ህግ አስድጓል። በዚህ መሰረት በኢንተርኔት የሚሰራጩ የጥላቻና የአመፅ ጥሪዎች ላይ ጠንካራ እርምጃ ይወሰዳል። በሺዎች የሚቆጠሩ የሆንዱራስ ስደተኞች የጓንቴማላን ድንበር በጉልበት ጥሰው ገቡ። ቢያንስ 4500 የሚሆኑት እነዚህ ስደተኞች ድንበር ጥሰው ያለፉት በሀገሪቱ የሰዓት አቆጣጠር አርብ ምሽት ላይ ነው። እንደ የድንበር ፖሊስ ገለጻ ከስደተኞቹ መካከል በርካታ ህጻናትን የያዙ ወላጆች ይገኙ ስለነበር ኃይል ተጠቅሞ እነሱን ለማስቆም ከባድ አድርጎታል። ጓቴማላ የስደተኞቹ መሸጋገሪያ ሀገር ስትሆን፣ አላማቸው ዩናይትድ ስቴትስ መግባት ነው። የዩናይትድ ስቴትስ የድንበር ጥበቃ ባለስልጣን ኃላፊ ማርክ ሞርጋን ጓቴማላ የገቡት ስደተኞች ወደ ዩናይትድ ስቴትስ መንገድ እንዳይጀምሩ በማስጠንቀቅ አዲስ የተመረጡት የፕሬዝደንት ጆ ባይደን መንግስትም ቢሆን ከማዕከላዊ አሜሪካ የሚመጡ ስደተኞች ድንበሩ ክፍት እንደማያደርግ አሳስበዋል። ይህ ዶይቼ ቬለ ነው። አድማጮች አርእስተ ዜናው በድጋሚ እንሆ። ጀኔራል ብርሃኑ ጁላ ምንም አይነት የኢትዮጵያ አውሮፕላን ድንበር አልፎ ወደ ሱዳን አለመግባቱን ለአሜሪካ ድምፅ ሬዲዮ የአማርኛው ክፍል ተናገሩ። የዩጋንዳው ፕሬዝዳንት ዮሪ ሙሴቪኒ ለስድስተኛ ጊዜ የተወዳደሩበትን ፕሬዝደንታዊ ምርጫ 58 ነጥብ 6 በመቶ የመራጭ ድምፅ በማግኘት ማሸነፋቸውን የምርጫ ኮሚሽኑ ዛሬ አስታወቀም። ሰሜን ምስራቅ ናይጄሪያ ውስጥ አንድ ወታደራዊ ካምፕ በጽንፈኛ ሙስሊሞች በቁጥጥር ስር መዋሉ ተገለጸ። ሳኡዲ አረቢያ ኳታር ውስጥ የሚገኘው ኤምባሲዋን በሚቀጥሉት ቀናት ውስጥ መልሳ እንደምትከፍት አስታወቀች። ቢያንስ 4500 የሚሆኑ የሆንዱራስ ስደተኞች የጓቴማላን ድንበር በጉልበት ጥሰው ገቡ። ዜናው የስካሁኑ ነበር።